የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ክሪስቲያን ብሮድካስቲንግ ኔትወርክ ከሚባል የዜና አውታር ጋር ትናንትና ረቡዕ ባካሄዱት ቃለ ምልልስ ከሩሲያ ጋር ምንም አይነት ግንኙነት አልነበረኝም ብለዋል። ልጃቸው ዶናልድም እንዲሁ የዩናይትድ ስቴትስን ምርጫ በሚመለከት ከሩሲያ ባለስልጣናት ጋር አልተመሳጠረም ሲሉ አስተባብለዋል። ይሁን እንጂ የሚስተር ትራምፕ የምርጫ ዘመቻ ባለስልጣናትና አንዲት የሩሲያ የህግ ባለሙያ መገናኘታቸውን የትራምፕ ተፎካካሪ የነበሩትን ዲሞክራቷን ሂለሪ ክሊንተንን ከጨዋታ ውጪ ሊያደርግ የሚችል መረጃም አቀብለዋቸዋል ተብሎ በሰፊው መናፈሱ የሚታወቅ ነው። የቪኦኤው ጅመለውን ከዋሽንግተን ተጨማሪ ዘገባ ልኳል። አዲሱ አበበ ይዞታል። ሚስተር ትራምፕ ከወግ አጥባቂው ክርስቲን መገናኛ አውታር ጋዜጠኛ ፓት ሮበርትሰን ጋር ባካሄዱት ቃለ ምልልስ ከሩሲያዋ ፕሬዚዳንት ከቭላዲሚር ፑቲን ጋር ምንም ችግር እንደሌለባቸው ነው የገለጹት። ውይይት መኖሩ መልካም ይመስለኛል። ያ ካልሆነማ ለሀገራችንም ሆነ ለእነርሱ አገር ችግር ይሆናል እና መወያየት መልካም ይመስለኛል። ፕሬዚዳንቱም ሆኑ ልጃቸው በፕሬዚዳንታዊ የምርጫ ዘመቻ ወቅት ከሩሲያው የሕግ ባለሙያ ጋር እንደተገናኙና የዲሞክራቷን እጩ ተወዳዳሪ የሚስስ ክሊንተንን እንቅስቃሴ የሚገድም መረጃም እንደተሰጣቸው ይፋ ያደረገው ኢሜይል ከተሰማ ወዲህ ፕሬዚዳንት ዶናልድ ትራምፕ ልጃቸው ዶናልድ ጁኒየርም ምንም ጥፋት እንዳልሰራ መከላከላቸውን ቀጥለውበታል። በዚህ ጉዳይ ዙሪያ የተደረገውን የሩሲያን የምርመራ ውጤትንም አጣጥለዋል ፕሬዚዳንቱ ይሁንና ፕሬዚዳንት ትራምፕ ለኤፍቢአይ ዲሬክተርነት ያጯቸው ክርስቶፈር ሬይ በዚህ አገላለጥ አይስማሙም። የእኔ ታማኝነት ለሕገ መንግሥቱ፣ ለሕግ የበላይነትና ለኤፍቢአይ ተልእኮ ነው። የታማኝነት ጥያቄ ያቀረበልኝ ማንም ሰው የለም፣ እኔም ለማንም ቃል አልገባሁም። ይህን ከሩሲያ ጋር አለ የተባለ ግንኙነት አስመልክቶ ዶናልድ ጁኒየር ይፋ ያደረጓቸው መልእክቶች ከተሰራጩ ወዲህ ግን ዋይት ሃውስ እየታመሰ የመሆኑ ነገር ለመገናኛ አውተሮች የየቀን ዘገባ ሆኗል። ዲሞክራቱ የቨርጂኒያ ሴናተር ቲም ኬን ምንም በይፋ የታወቀ ወይም የተረጋገጠ ነገር የለም፣ ይሁንና ግን አሁን በምርመራ ላይ በተያዘው ብቻ በሕግ ጣልቃ መግባት ከሚለው በላይ ሄደናል። ይህ ደግሞ ወደ አገር ክህደትና የሐሰት መረጃ ማቅረብ ወደሚሉት ወንጀሎች ያመራናል። የምክር ቤቱን አፈጉባኤ ፖል ራያንን ጨምሮ አንዳንድ ሪፐብሊካኖች ስጋታቸውንም አስመዝግበዋል። ልዩ ካውንስል ሆነው በተሾሙት በቦብ ሙለር ላይ አመኔታ ቢኖረኝም ሌሎች የምክር ቤት አባላት ግን የምርመራ ስራቸውን በተገቢው መንገድ ማከናወን ይጠበቅባቸዋል። በሚስተር ትራምፕ የኢሜይል መልእክቶች የሚሰሙ እሬታዎች በእርግጥም ቤተ መንግስቱን እንዳመሱት ይነገራል። ከይል ኮንደል የፖለቲካ ተንታኝ ናቸው። ሩሲያን አስመልክቶ በተከታታይ ይፋ እየሆኑ ያሉት አሉታዊ ታሪኮች ብቻቸውን ብዙ ነገሮችን ያበላሻሉ። ችግሮቹ የኋላ ኋላ በፕሬዚዳንቱም ሆነ በዙሪያቸው ባሉት ላይ ችግር ይፈጥራሉ ወይ? ቆይቶ የምናውቀው ነው የሚሆነው። ተረጋገጡም አልተረጋገጡ እነዚህ መረጃዎች በፕሬዚዳንቱ የሥራ ይዞታና ክንዋኔዎች ላይ አሉታዊ ተጽዕኖ እንደሚያመጡ አያጠያይቅም ይላል የቪኦኤው ተንታኝ ጋዜጠኛ ጆን ፎርቲየር። የቀድሞውን የኤፍቢአይ ዳይሬክተር ጂም ኮሚን ሲያባርሩ አንድ ደረጃ ወርደዋል። አሁን ደረጃቸው አርባ በመቶ ላይ ነው። ይሄ ደግሞ እንደ ፕሬዚደንት ሆኖ ለመቆየት የተደላደለ ደረጃ አይደለም። አሁን ያለው ትኩረት በፕሬዚዳንት ዶናልድ ትራምፕና በሩሲያ መካከል የሚካሄደው ውዝግብ ስለሆነ ኦባማ ኬር በተባለው የጤና ፕሮግራም ላይ ተወያይቶ ለመወሰን በሪፐብሊካኖች የተያዘው ጥረት እንደተጓተተ የታመነ ነው።